ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 17 2013 ዓ ም ዝግጅታችን ጀመረ ለምሳሌ አሁን ባህር ዳር አካባቢ ዛሬ እንዳየ ነው፣ በጣም በርካታ ቁስለኞች አሉ። የዕለት ደራሽ ምግብ የሚያስፈልግበት መድኃኒት የሚያስፈልግበት ሁኔታ እንዳለ አይተናል። ስለዚህ ኢትዮጵያውያን በሚፈለጉበት ጊዜ መገኘት አለባቸው። ሁሉም በሙያው በሚችለው ነውና አሁን ዜና የሚባልበት ሳይሆን ሕይወት የማዳን ስራ የሚሰራበት ጊዜ ስለሆነ፣ የኢዜማ ሊቀመንበር አቶ የሸዋስ አሰፋ ናቸው። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምናመሻችሁ። ዝግጅታችንን በማስተናገድ ጽዮን ግርማ አብሬያችሁ አመሻለሁኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም፣ በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ ዜናውን የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በሺዎች የሚቆጠሩ ተገድለውበታል ከሁለት ሚሊዮን በላይ ተፈናቅለውበታል በተባለው የኢትዮጵያው ትግራይ ክልል ግጭት በተፈጸመው ከፍተኛ የሰብአዊ መብት ጥሰት ተሳትፈዋል በሚል በተከሰሱት የኤርትራ ባለስልጣን ላይ ማዕቀብ መጣሏን አስታውቃለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ዛሬ ባወጣው መግለጫ የኤርትራን መከላከያ ሰራዊት የጦር ኃይሎች አዛዥ ፊሊፖስ ወልደማርያምን በጅምላ ፍጅት፣ በጾታ ጥቃት፣ እንዲሁም ሰላማዊ ዜጎችን በመንገድ ላይ ሆን ብለው እንዲገደሉ በማድረጋቸውና በሌሎች የሰብአዊ መብት ጥሰቶች በመክሰስ በጥቁር መዝገብ እንዲመዘገቡ ያደረገ መሆኑን አስታውቋል። የዩናይትድ ስቴትስ ገንዘብ ሚኒስቴር የውጭ ይዞታና ንብረቶች ቁጥጥር ዲሬክተር አንድሪያ ጋኪ ባወጡት መግለጫ የዛሬው እርምጃ ዩናይትድ ስቴትስ ለእንዲህ አይነት አስነዋሪ ድርጊት ተጠያቂ በሆኑና ግጭቱ እንዲባባስ በማድረግ ኢትዮጵያን ወደ ሰቆቃ እንዲያመሩ ያደረጉ ወገኖችን ዋጋ ለማስከፈል ያላትን ቁርጠኝነት ያሳያል ብለዋል። ጋኪ በመግለጫቸው ኤርትራ በአስቸኳይና በዘላቂነት ኃይሎቿን ከኢትዮጵያ እንድታስወጣ ሁሉም ወገኖች የተኩስ አቁም አድርገው መነጋገር እንዲጀምሩና የሰብአዊ መብት ጥሰቱ እንዲቆም እናሳስባለን ብለዋል። የዩናይትድ ስቴትስ የኤርትራ ሰራዊት ትግራይ ለቆ እንዲወጣ በተደጋጋሚ ስታስታውቅ መቆየቷም ተመልክቷል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ ተፈጽመዋል ከተባሉ የሰብአዊ መብት ጥሰቶች ጋር በተያያዘ ዩናይትድ ስቴትስ በኤርትራ የመከላከያ ኃይሎች ጠቅላይ ኤታ ማጆር ሹም ጀኔራል ፊሊጶስ ወልደ ዮሐንስ ላይ ማዕቀብ መጣሏን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ባወጡት መግለጫ አሳውቀዋል። ማዕቀቡ በጀኔራል ፊሊጶስ ላይ የተጣለው የዩናይትድ ስቴትስ የከበዱ የሰብአዊ መብቶች ረገጣዎች በሙስና በዓለም ዙሪያ ተጠያቂ ናቸው የምትላቸውን ሰዎች በምትፈርጅበት ማግኔትስኪ የተጠያቂነት ሕግ በሚባለው ድንጋጌ መሰረት መሆኑን የውጭ ጉዳይ ሚኒስቴር አመልክቷል። በሌላ በኩል ግን ይህን የዩናይትድ ስቴትስን እርምጃ ተቀባይነት የሌለው ሲል የኤርትራ መንግስት ኮንኗል። የኤርትራ መንግስት ደብዳቤውም ሆነ የደብዳቤውን መንፈስ ፈጽሞ መሰረተ ቢስና ኤርትራን ለማሸማቀቅ የታሰበ ነው ሲል የጠራው ሲሆን እንደማይቀበለውም አስታውቋል። ህወሓት ጦርነቱን እንዲያቆም ከአፋርና ከአማራ አካባቢዎች እንዲወጣና እንዲደራደር ዩናይትድ ስቴትስ እንደምታሳስብ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዋና አስተዳዳሪ ሰማንታ ፓወል አስታወቁ። የፌዴራሉ መንግስት በሽብር የፈረጀው ህወሓት ታጣቂዎች ሰሞኑን አማራ ክልል ውስጥ በተካሄዱ ውጊያዎች ወደ 14 ሺህ የፌዴራልና የአማራ ክልል ተዋጊ ኃይል ደምስሰናል ሲሉ፣ የመከላከያ ሰራዊቱ በበኩሉ በሰሜን ወሎ ግንባር ተሰልፎ የነበረውን የህወሓት ኃይል መምታቱንና አካባቢዎችን መቆጣጠሩን አስታውቋል። ከመቀሌ ከአዲስ አበባና ከዋሽንግተን ዲሲ የተገኙትን መረጃዎች ኤደን ገረመው አቀናጅታ ታቀርበዋለች። የኢትዮጵያ መንግስት በሽብርተኛነት በፈረጀው ህወሓት የሚመሩትና እራሳቸውን የትግራይ መከላከያ ኃይል ብለው የሚጠሩት ታጣቂዎች ዘመቻ ንጋት ሲሉ የጠሩትን ዘመቻ ለማስተጓጎል በሁለት አውድ የተሰለፈን ከፍተኛ የሆነ የኢትዮጵያ መከላከያ ሰራዊትና የአማራ ክልል ኃይሎችን ደመሰስን ሲሉ ትላንት መግለጫ አውጥቷል። የመቀሌው ዘጋቢያችን ሙልጌታ ጽበሀ ባደረሰን ዘገባ መሰረት ውጊያው ከነሐሴ 13 እስከ ትላንት በስቲያ ነሐሴ 15 2013 ዓ ም እኩለ ለሊት ድረስ መካሄዱን ና በደሴ በኩል ወልገ ጤና ዳሸናና ሀሙሲት ና የተሰማሩ ስድስት ክፍለ ጦር ሰራዊቶች ና አስራ አንድ ሺህ ልዩ ኃይል በቆረጣ ወደ ደብረ ታቦር ያቀና የህወሀት ተዋጊዎችን ለማጥቃት ሲሞክር መደምሰሱን ታጣቂዎቹ ማዕከላዊ እዝ ከሚሉት አካል ባወጣው መግለጫ ተናግሯል። በተጨማሪም ይኸው መግለጫ ወልዲያ ና መርሳ መስመር ስሪንቃ በተሰኘ አካባቢ ሶስት ሺ የሚሆኑ የሪፐብሊካን ሀይሎች ና አንድ ብርጌድ ኮማንዶ ሀይል ተደምስሷል፣ የቀረውም ተበትኗል እንደሚል ሙሉጌታ ዘግቧል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ና የአማራ ክልል ልዩ ሀይል የህወሀት ሀይሎችን በመደምሰስ ቦታዎችን መቆጣጠራቸውን ያስታወቁ ሲሆን የኢትዮጵያ መከላከያ ሰራዊት ነሀሴ አስራ አራት ሁለት ሺ አስራ ሶስት አመተ ምሕረት በፌስቡክ ገጹ ላይ ባወጣው መግለጫ በጻድቃን ገብረትንሳኤ የሚመራውን የህወሀት ኃይል በሰሜን ወሎ ግንባር ላይ መምታቱንና በጋሸና መቄት ሙጃና በንፋስ መውጫ አካባቢዎችም ከባድ ትግል እያደረገ እንደሚገኝ አስታውቋል። በተጨማሪም መግለጫው ከጋሸና እስከ ዋድላ እንዲሁም ላሊበላ መስመር ላይ ያሉ አሸባሪ ሲሉ የጠሩትን ኃይል መደምሰሳቸውንም አስታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤ አይዲ አስተዳዳሪ ሰማንታ ፓወር ትላንት ባወጣቸው ትዊቶች ኤጀንሲያቸው በህወሀት ጥቃት ቤታቸው ለመፈናቀል በተገደዱባቸው የአፋር እና የአማራ አካባቢዎች በግጭት ለተጎዱ አንድ መቶ ሰላሳ ስድስት ሺህ በላይ ሰዎች ምግብ ማድረስ መጀመሩን አስታውቀዋል። አስተዳዳሪዋ አያይዞም ህወሀት ጦርነቱን እንዲያቆም ከአፋርና ከአማራ አካባቢዎች እንዲወጣና እንዲደራደር ዩናይትድ ስቴትስ ማሳሰቧን ትቀጥላለች። የህወሀት የጥቃት ዘመቻ የሚያደርገው ነገር ቢኖር ጦርነቱንና የኢትዮጵያን ህዝብ መከራ ማራዘን ብቻ ነው ብለዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ዋሽንግተን ዲሲ በአፍጋኒስታን ቀውስ የታሊባን ፈጣን ጥቃት አስመልክቶ የአሜሪካ ባለስልጣናት ብቻ ሳይሆኑ የአውሮፓ መሪዎችና የደህንነት አማካሪዎቻቸው ጭምር የተሳሳተ ግምት የነበራቸው በመሆኑ የሚደርስባቸው የትችት ናዳ እየጨመረ መሆኑ ተነግሯል። በእንግሊዝ የጠቅላይ ሚኒስትሩ ቦሪስ ጆንሰን ወግ አጥባቂ ፓርቲ አባልና ና የቀድሞ የእንግሊዝ መከላከያ ሚኒስትር የነበሩት ቶቢያስ አልውድ መጀመሪያ ከአገር የምታስወጣው ወታደሮችህን ሳይሆን ሰላማዊ ዜጎችን ነው፣ ከዚያ በኋላ ነው አንተ ማፈግፈግ የምትጀምረው በማለት በአውሮፓና በኔቶ መሪዎች መካከል የነበረውን ቅንጅትና ግምት ጨምረው ነቅፈዋል። በጀርመንም እንዲሁ የፕሬዝደንት አንጀላ መርኬል መንግስት ታሊባኖቹ ካቡልን ከመቆጣጠራቸው በፊት ለቆ የመውጣቱን ሂደት ባለመጠናቀቁ ትችቱ ዘንቦበታል። የጀርመኖች ወታደሮችን በመርዳት አብረው ሲሰሩ የነበሩ 50 ሺህ የሚደርሱ የአፍጋኒስታን ዜጎችም እጣ ፈንታም በጀርመን እያነጋገረ መሆኑ ተመልክቷል። ልክ እንደ አሜሪካውያን ሁሉ የአውሮፓ የመረጃና ደህንነት ተቋማትም ታሊባኖች አፍጋኒስታንን ከመቆጣጠራቸው በፊት ለቆ ለመውጣት የሚያስችል ብዙ ጊዜ ያላቸው መስሏቸው ነበር የሚል ትችት ቀርቦባቸዋል። ታሊባኖቹ ከቀናት በፊት ቀደም ሲል የነበራቸውን እቅድ አስመልክቶ የነበራቸውን መረጃ አለመጠቀማቸውም በተለያዩ የመገናኛ ብዙኃን የቀረቡ የደህንነትና ወታደራዊ ባለሙያዎች ምክሮችም አለማድመጣቸው ተገልጿል። በሌላ በኩል ዛሬ ሰኞ በአፍጋኒስታን ካቡል የአውሮፕላን ማረፊያ በስተ ሰሜን በኩል ባለው መግቢያ ላይ ማንነቱ ባልታወቀ ኃይል የተኩስ ጥቃት የተሰነዘረ ሲሆን አንድ የአፍጋኒስታን የጸጥታ ሰራተኛ ሲገደል፣ ሌሎች ሶስት ሰዎች መቁሰላቸውን የጀርመን ጦር አስታውቋል። በሌላም በኩል በካቡል የአውሮፕላን ማረፊያ የሚታየው መጨናነቅ እየጨመረ ባለበት ሰዓት አፍጋኒስታንን ለቀው መሄድ የሚፈልጉ አሜሪካውያን ደህንነታቸው በተጠበቀ መልኩ እንደሚያስወጣቸው የባይደን አስተዳደር ቃል ገብቷል። አሜሪካኖችንና አጋር የአፍጋን ዜጎችን የማስወጣቱ ሂደት እሁድ ዕለትም ቀጥሎ የዋለ ሲሆን የንግድ አውሮፕላኖች ሂደቱን እንዲያግዙ ዩናይትድ ስቴትስ ትዕዛዝ አስተላልፋለች። ጋዛ ድንበር ላይ በተቀሰቀሰ ውጊያ ሁለት ፍልስጤማውያንና አንድ የእስራኤል ወታደር ቆሰሉ። ከቆሰሉት ፍልስጤማውያን መካከል አንደኛው የ13 ዓመት ታዳጊ መሆኑ ተገልጿል። ግጭቱ የተቀሰቀሰው በመቶዎች የሚቆጠሩ ፍልስጤማውያን ከ50 ዓመታት በፊት በአልአክሳ መስጊድ ላይ የደረሰውን የቃጠሎ ጥቃት መታሰቢያ ምክንያት በማድረግ ድንበሩ ላይ እንደተሰባሰቡ መሆኑ ተገልጿል። ውጥረቱ ያገረሸው የእስራኤል ጠቅላይ ሚኒስትር ኔፍታሊ ቤኔት እና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዚሁ ሳምንት በዋሽንግተን ተገናኝተው ሊወያዩ እየተዘጋጁ ባሉ በት በዚህ ወቅት መሆኑን አክላ ሊንዳ ግራንድስቲን ለቪኦኤ ያጠናከረችውን ዘገባ ቆንጅት ታዬ ታቀርበዋለች። እስራኤል የጦር ሰራዊት ቃል አቀባይ እንደተናገረው ቅዳሜ ከቀትር በኋላ ፍልስጤማውያኑ ተቃዋሚዎች ድንበሩ አጥር አካባቢ እንደተሰባሰቡ ፈንጂና ድንጋይ አጥሩን አሻግረው እስራኤል ወታደሮች ላይ መወርወር ጀምረዋል። ወታደሮቹ የተሰበሰቡትን ፍልስጤማውያን ለመበተን ጥይት ተኩሰዋል፣ ሌላም እርምጃ ወስደዋል። ፍልስጤማውያኑ በበኩላቸው በአጥሩ ቀዳዳ በኩል የመሳሪያ አፈሙዙን አሾልኮ ያነጣጥር ከነበረ የእስራኤል ወታደር ላይ ጠመንጃ ሊቀሙ ሲሉ የሚያሳይ ቪዲዮ ለቀዋል። ምስሉ ላይ በዚያው የአጥር ቀዳዳ አንድ ፍልስጤማዊ አሻግሮ ሲተኩስ ይታያል። አንድ የእስራኤል ወታደር ጭንቅላቱ ላይ ተመትቷል። እስራኤል በአጸፋው የሐማስ ቡድን የመሳሪያ መጋዘን ደብድባለች። ወታደራዊ ተንታኞች ከደረሰው ጥቃት አንጻር ሲታይ ይህ እርምጃ አነስተኛ ነው ይላሉ። የእስራኤል ጠቅላይ ሚኒስትር ነፍታሊ ቤኔት ሀገራችን፣ ወታደሮቿ ላይ የሚፈጸም ጥቃት አትቀበልም ብለዋል። በወታደሮቻችን ላይ ጥቃት የሚያደርስ ማንኛውንም እንበቀላለን ሲሉ ነው የተደመጡት። ቤኔት ባለፈው ግንቦት ወር ሁለቱ ወገኖች ለ11 ቀናት ባደረጉት ውጊያ ቢያንስ 260 ፍልስጤማውያን እንዲሁም እስራኤል ውስጥ 13 ሰዎች መገደላቸው የሚታወስ ነው። ከዚያ ወዲህ ድንበሩ ላይ በዚህ ደረጃ ውጥረቱ ግሎ አያውቅም። ውጥረቱ አሁን ያገረሸው የእስራኤል ጠቅላይ ሚኒስትር ቤኔት ለመጀመሪያ ጊዜ ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጋር በሚገናኙበት ዋዜማ መሆኑ ነው። አንዱ የውይይታቸው አጀንዳ የፍልስጤም ጉዳይ ይሆናል። ይሁን እንጂ እስራኤልን የኢራን የኒውክሌር መሳሪያ ባለቤት የመሆን እድል ከዚያ በላይ ያሳስባታል። ቆንጂት ታየን ለዘገባው አመሰግናለሁ። በተያያዘ ዜና ግብፅ ከሐማስ መሪዎች ጋር ባላት አለመግባባት ከጋዛ ሰርጥ ጋር በሚያዋስናት ድንበር ላይ ያለውን ሁኔታ የመግቢያና መውጫ በር ዛሬ ሰኞ የዘጋች መሆኑን ባለሥልጣናቱ አስታውቀዋል። የግብፅ ባለሥልጣናት በቅርቡ 11 ቀን በፈጀው የእስራኤልና የሐማስ ጦርነት ወቅት ድንበሩን ክፍት አድርገው ቆይተዋል። ይሁን እንጂ ዛሬ የተዘጋበት ምክንያት ግብፅ በእስራኤልና በሐማስ መካከል የረዥም ጊዜ የተኩስ አቁም ስምምነት ማንነት እንዲኖር በመሸምገል ለምታደርገው ጥረት በሐማስ ላይ ጫና ለመፍጠር የሚደረግ ጥረት መሆኑን ባለሥልጣናቱ ተናግረዋል። ስምምነቱን አስመልክቶ ሐማስ መሪዎችና በግብፅ መካከል አለመግባባት መኖሩ የተገለጸ ሲሆን ድንበሩ ለምን ያህል ጊዜ ተዘግቶ ሊቆይ እንደሚችል አልተገለጸም። በመጨረሻም የኮቪድ-19 ዜና የዩናይትድ ስቴትስ መንግስት የምግብና የመድኃኒት አስተዳደር ኤፍዲኤ በፋይዘር ኩባንያ ለተሰራው የኮቪድ-19 ክትባት ስራ ላይ እንዲውል ሙሉ ፈቃድ ሰጠ። ፋይዘር እና ባዮቴኒክ ለኩባንያዎች የሰሩት ክትባት እስካሁን ጥቅም ላይ የዋለው ኤፍዲኤ በአጣደፊ ሁኔታ ስራ ላይ እንዲውል በሰጠው ፍቃድ ነበር። የምሽቱ ዜና በዚህ ተጠናቋል። ደረጀ ደስታ ነኝ። ጤና ይስጥልን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 17 2013 ዓ.ም ዝግጅታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ እንደመ እንቀጥላለን። አሁን የዕለቱን አብይ ዘገባችንን እናስደምጣችሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ስራ አስፈጻሚ ኮሚቴ ጦርነት በተቀሰቀሰባቸው የአማራና አፋር ሶስት ግንባሮች በመገኘት ጉዳት የደረሰባቸውን የህብረተሰብ ክፍሎች በመጎብኘት ላይ መሆናቸው ተገለጸ። ፓርቲው ኢትዮጵያን እንደ አንድ በመቆም የተጋረጠባቸውን የህልውና ስጋት እንዲመክቱም ጥሪ አስተላልፏል። መስፍን አራጌ ዝርዝር አለው። ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የኢዜማ ሊቀመንበር የሺዋስ አሰፋ ኢትዮጵያን ያድናል ሲሉ የገለጹትን ወታደራዊ ዘመቻ ሁሉም በመደገፍ ሀገራዊ ህልውናዋን እንዲያስቀጥል ታስበው የተዘጋጀ ጉብኝት ነው ብለዋል። የፓርቲው ስራ አስፈጻሚዎችም ወደ አማራና አፋር የተለያዩ ግንባሮች መሰማራታቸው ታውቋል። መከላከያ ሰራዊታችን ከተጎዳበት ከጥቅምት 24 ጀምሮ ከእሱ ጋር እንደቆምን ከኢትዮጵያ ህዝብ ጋር እንደቆም ከኢትዮጵያ ሀገረ መንግስት ጋር እንደቆም ይታወቃል። የዚህ የሰሞኑን ወረራ ተከትሎ ደግሞ የዜማ ስራ አስፈጻሚ ተሰብስቦ በደሴ ግንባር ደሴና ወልዲያ፣ ሰመራ አፋር ግንባር፣ በባህር ዳር፣ ጎንደር፣ ደብረ ታቦር ግንባር፣ በአጠቃላይ ያለውን ሁኔታ በጦርነቱ ምክንያት የሚፈናቀሉትን ቁስለኞችን፣ ለዚህ ህግ ማስከበር ወይም ወረራውን ነጻ ለማድረግ የሚንቀሳቀሱ የጸጥታ አካላትን መከላከያ አባሎችን እያየን እያነጋገር ነው ያለ ነው። ተፈናቃዮቹ የሚገኙ በትን ሁኔታ አስከፊ ሲሉም ነው ያስረዱት። ሊቀመንበሩ ተፈናቃዩ በጣም በሰፊው በተለይ በደሴ በኩል ያለበት ቁስለኞች በዚህም በባህር ዳርም ደሴም በሰመራም ያሉበት ሁኔታ እጅግ የሚመር ነው፣ እጅግ የሚያሳዝን ነው። ስለዚህ ሁሉም ወደዚህ መረባረብ አለበት። አሁን የሁለት ወይም የሶስት ክልል ጉዳይ አይደለም። የሀገር መከበር የሁሉም ዜጋ የሁሉም ህብረተሰብ ኃላፊነት ነው እና ሁሉም በአንድ ላይ መቆም አለበት። እያንዳንዱን ዝርዝር የእርዳታ አሰጣጥና መሰል እውነታዎች የመረዳት እድል እንዳላገኙ የሚናገሩት ሊቀመንበሩ ሰብአዊ ጉዳቱን ግን በአንድ የተወሰነ አካል መመከት አይቻልም ባይ ናቸው። እንደ ሀገር የተጋረጠውን የህልውና አደጋ በጋራ እንመክት ሲሉም ነው ጥሪ ያስተላለፉት። ለምሳሌ አሁን ባህር ዳር አካባቢ ዛሬም እንዳየ ነው፣ በጣም በርካታ ቁስለኞች አሉ። የዕለት ደራሽ ምግብ የሚያስፈልግበት፣ መድኃኒት የሚያስፈልግበት ሁኔታ እንዳለ አይተናል። ስለዚህ ኢትዮጵያውያን በሚፈለጉበት ጊዜ መገኘት አለባቸው። ሁሉም በሙያው በሚችለው ነው እና አሁን ዘና የሚበልበት ሳይሆን ህይወት የማዳን ስራ የሚሰራበት ጊዜ ስለሆነ ህይወትን የሚያድኑ ማንኛቸው አልባሳትም የሆኑ ለመኝታ የሚያገለግሉ የሚሆኑ አልሚ ምግብ የሚሆኑ ወይም ደግሞ መድኃኒት፣ በተለይ ሰው መረባረብ አለበት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው ኢትዮጵያዊ ዜጋ ሁሉ ይህንን በአስቸኳይ በፍጥነት ቀልብሶ ይህንን ወረራ ወደ ሌላኛው ምዕራፍ መሸጋገር አለበት እና አሁን ያዝመራ ጊዜ ነው። ሰው መዝራት መሰብሰብ አለበት። በጣም ብዙ ሕጻናት፣ ብዙ ወጣቶች ያሉበት ሀገር ነው። ትልቅ የሕዝብ ቁጥር ካለባቸው ሀገሮች አንዱ ነው እና ቶሎ ብሎ ወደዛ መመለስ ያስፈልጋል። ኢዜማ ጉዳት ለደረሰባቸው የኅብረተሰብ ክፍሎች ቁሳዊና የገንዘብ ድጋፍ እያደረገ መሆኑንም ጠቁመዋል። የፖለቲካ ድርጅት በእርግጥ እስከተመረጠም በኋላ የማስተዳደም ነው እስኪመረጥም ድረስ በአብዛኛው ያለው ሀሳብ ነው ብሎ መናገር ይቻላል። ግን ደግሞ እንደ ዜጋም ኃላፊነት እንደሚሰማ የፖለቲካ ድርጅትን ለዚህ የሚሆን ለቀይ መስቀል ያስገባ ነው ገንዘብ አለ ወደ ግማሽ ሚሊዮን የሚሆን አባሎቻችን በየቦታው ምግብ እያበሰሉ ይወስዳሉ። ደም ይሰጣሉ፣ ከአመራሮች ጀምሮ ምክንያቱም አሁን በዚህ የጥይት የተኩስ ድ ስለሆነ ደም ይፈጣል፣ ይታወቃል። ስለዚህ ለእነሱ ለቁስለኛውም ለተጎዳውም በአጠቃላይ የሚሆን በቀይ መስቀል በኩል በየደረጃው ደም እንሰጣለን። ተፎካካሪ ፓርቲዎች ልዩነታቸውን ወደ ጎን በመተው ለአንዲት ሀገር እንደ አንድ መቆማቸው ያስመሰግናልን ብለዋል። ሁሉም የፖለቲካ ድርጅቶች በሚገርም ሁኔታ ሳይነጋገሩ ቁጭ ብለው ጉባኤ ተቀምጠው ድምፅ ሳይሰጡና ውይ ሁሉም አንድ ነው የሆኑት ሁሉ ደም ይሰጣል፣ ገንዘብ ያለ ያለው ገንዘብ ይሰጣል። ህይወታቸውን የሚሰጡ በጣም ብዙ አባላት እንዳሉ በግንባር በኩልም አይተናል። የአዲያን አባላት፣ የአብን አባላት፣ የኢዜማ አባላት፣ የብልጽግና አባላት፣ የሁሉም ፖለቲካ ድርጅቶች ሌሎችም የማያት ሌሎችም አባላት የዚህ ድርጅት ነን ሳይሉ ኢትዮጵያን የደረሰባትን ውርደት እኛ እያለን አናይም ብለው በየግንባሩ ይቆመዋል። ይሁን እንጂ ውስንነት አለው ባሉት የሊቀመንበሩ ቅኝት ዘመቻው ማዕከላዊነትን የተከተለ እዝ እንዲኖረው አሳስበዋል። የተደራጀ መረጃ እያያዝ መኖር እንዳለበት ከጉብኝታቸው መረዳታቸውን በመጥቀስ ጭምር ዜማ በተደጋጋሚ ሁኔታዎችን እየገመገመ እያጠና መግለጫዎቹን ሲያወጣ ቆይቷል። እንግዲህ አንዱ እና ዋናው እንደ ፓርቲ አጽኖት የሰጠ ነው፣ የዚህ ዘመቻ አሰራር ሴንትራላይዝድ የሆነ እና የሰንሰለቱን የጠበቀ የሚወድቀውም የሚነሳውም በትክክል በስርአት ሪፖርት የሚደረግበት የጸጥታ ኃይሉም ሆነ ሪሶርሱ ማንኛውም ነገር መረጃውም ጭምር በስርዓት ፍሰቱን በጠበቀ ሁኔታ የሚንቀሳቀስበት ሁኔታ ይመቻች ብለን ለፌዴራል መንግስቱም በተለይ ደግሞ ለአፋርና ለአማራ ክልል አስተዳደሮችም ለመከላከያ ኃይሉ ተደጋጋሚ ማሰቢያ ስንሰጥ ቆይተናል። አሁን እንግዲህ ጦርነት አውዳሚ ነው ይታወቃል። በግራም በቀኝም ያለውን የሚበላ አውዳሚ ነገር እንደሆነ እናውቃለን። ግን ያም ደግሞ በስርዓት ማኔጅ መደረግ እንዳለበት እናምናለን። ዓለም አቀፉ ማህበረሰብ ይዞት ከነበረው የተሳሳተ አቅጣጫ በመውጣት ኢትዮጵያ ያለችበትን ወቅታዊ ሁኔታ እየተረዳ መምጣቱ መልካም ቢሆንም በተለይ በአንዳንድ ሀያላን ሀገራት ይስተዋላል ያሉትን ያልተስተካከለ አቋም እንዲያረሙ የተጠናከረ ስራ መስራት አለበት ብለዋል። በአጠቃላይ የዓለም ህዝብ አሁን ሁኔታውን እየተረዳ ያለ ይመስለኛል። ከዚህ በፊት ግን በተለይ አንዳንድ ሀያላ ነገራት በጣም የተንሸዋረረ ለህግ ፍጹሙ የሆነ ተገዥነት እና እምነት ያላትን ኢትዮጵያን በማይገባት ሁኔታ ያየ ነው የነበረው እና አሁንም እሱ እንዲስተካከል በደንብ መስራት ያስፈልጋል። ኢትዮጵያ የማንንም ፈልጋ አታውቅም፣ የራሷንም ሰጥታ አታውቅም። ኢትዮጵያ ህዝብም ኢትዮጵያ እንደ ሀገርም ከሊግ ኦፍ ኔሽን ጀምሮ የተባበሩት መንግስታት የአለም አቀፍና አህጉር አቀፍ ተቋማት መስራችና ከደም እስከ ገንዘብ አስተዋጽኦ ያደረገች ሀገር ናት። በዛ ልክ ግን ተጠቃሚ አይደለችም። በእውነት አሁን በዚህ በአባይ ግድብም በጦርነቱም በተለያየ ሁኔታ የነበሩት ሳቢዎች ትክክል አይደሉም። ኢትዮጵያ ላይ ግፍ ለመስራት ያኮበኮቡ ሀገሮች እንደነበሩ በደንብ የሚያሳዩ ሁኔታዎች ነበሩ እና ይሄ ዲፕሎማሲ ጉድለት ነው። የሌሎች ሎቢስቶች እንትን ነው ምናምን የሚለው ሌላ ብዙ አይጠቅምም። ሌላ ጊዜ ተገምግሞ ማስተካከያ የሚደረግበት ነው የሚሆነው። ግን በአጠቃላይ ያፈጠጡ እውነታዎችን የካዱ አካሄዶች ነበሩ። አሁን ግን ትንሽ እየተስተካከሉ ያሉ ይመስላል። እስከ ቅርብ ጊዜያት ባሉት መረጃዎች በጦርነቱ ምክንያት ከግማሽ ሚሊየን የሚልቅ ህዝብ ከአካባቢው ተፈናቅሏል ነው የሚባለው። ይህ በእንዲህ እንዳለ የአማራ አማራ ክልል ርዕሰ መስተዳደር አገኘው ተሻገር መስዋዕትነት እየከፈሉ ለሚገኙ ጀግኖች መንግስት አስፈላጊውን ድጋፍ ያደርጋል ማለታቸውን የክልሉ ሚዲያ ኮርፖሬሽን ዘግቧል። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስአይዲ አስተዳዳሪ ሳማንታ ፓወር ባወጡት ትዊት ኤጀንሲያቸው በህዋት ጥቃት ከቤታቸው ለመፈናቀል በተገደዱባቸው የአፋርና የአማራ አካባቢዎች በግጭቱ ለተጎዱ ከ136 ሺህ በላይ ሰዎች ምግብ ማድረስ መጀመሩን አስታውቀዋል። አስተዳዳሪዋ አያይዘውም ጦርነቱን እንዲያቆም ከአፋርና ከአማራ አካባቢዎች እንዲወጣና እንዲደራደር ዩናይትድ ስቴትስ ማሳሰቧን ትቀጥላለች። የህወሓት የጥቃት ዘመቻ የሚያደርገው ጦርነቱንና የኢትዮጵያን ህዝብ መከራ ማራዘም ብቻ ነው ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ። አድማጮች ያደመጣችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ከቤንሻንጉል ጉምዝ አሶሳ ዞንና ካማሽ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች በቂ ድጋፍ አለማግኘታቸውንና ለችግር መጋለጣቸውን ገለጹ። የኦሮሚያ ክልል አደጋ ስጋት ስራ አመራር ኮሚሽን ከቤንሻንጉል ጉምዝ ክልል የተፈናቀሉትን በመርዳት ላይ እንደሚገኝ አመልክቶ፣ ምዕራብ ወለጋ ያሉ ተፈናቃዮችንም መረጃው ተጠናክሮ እንደደረሳቸው ድጋፍ እንደሚያደርጉ ለቪኦኤ ገልጸዋል። በተያያዘ ዜና የቤንሻንጉል ጉምዝ ክልል አደጋ ስጋት አመራር ኮሚሽን በክልል ውስጥ ከ361ሺህ በላይ ተፈናቃዮች መኖራቸውን ጠቅሶ በአጠቃላይ ከ417ሺህ በላይ ለችግር የተጋለጡ ሰዎችን በመደገፍ ላይ እንደሚገኝ አስታውቋል። ናኮር መልካ ዝርዝር አለው። ከቤኒሻንጉል ጉሙዝ ከአማጅ ዞን ሴዳል ወረዳ ተፈናቅለን በኦሮሚያ ምዕራብ ወለጋ መነሲቡ ወረዳ ውስጥ ሰፍረን እንገኛለን ይላሉ ለአሜሪካ ድምፅ አስተያየት የሰጡ አቶ ዳንኤል መርጋ እንደሚባሉ የተናገሩ ተፈናቃይ። ተፈናቃዮቹ ታጣቂዎች ባደረሱት ጥቃት ሳቢያ ቤት ንብረታቸውን ጥለው ከወጡ አራት ወራት ማለፋቸውን የገለጹት አቶ ዳንኤል የቤተሰባቸውን አምስት አባላት ጨምሮ በሺዎች የሚቆጠሩ ሰዎች አሉበት ያሉትን ሁኔታ አብራርተዋል። ከካማሽ ዞን ሴዳል ወረዳ ነው ተፈናቅለን የመጣ ነው የተፈናቀል ነው። በስምንተኛ ወር ሚያዝያ አስራ ሁለት ሲሆን ያፈናቀሉን ደግሞ የጉሙዝ ሽፍቶች ናቸው። ከሽፍቶች ጥቃት አምልጠን በአሁኑ ሰዓት ከመነሲቡ ወረዳ ነጆ ከተማ ውስጥ እንገኛለን። ሁላችንም በትልቅ ችግር ውስጥ ነው የምንገኘው። አንድ ክፍል ቤት ለሰባት ለስምንት ተከራይተው የሚኖሩ አሉ። በሰው በረንዳ ላይም እንዲሁ የሚያድሩ አሉ። ሁለት ወር ድጋፍ ተደርጎልን ነበር። አሁን ግን ድጋፉ በመቋረጡ ትልቅ ችግር ውስጥ ነው የገባ ነው። ከሚመለከተው የመንግስት አካል ብናመለክትም እየመጣ ያለ ድጋፍ የለም ነው የሚሉን። ሕፃናትና ትልልቅ ሰዎች በረሃብ ምክንያት እየተጎዱብን ነው፣ የሞቱም አሉ። የመንግስትም ይሁን መንግስታዊ ያልሆነ ድርጅት በፍጥነት ድጋፍ እንዲያደርግልን እንጠይቃለን ብለዋል። ወይዘሮ አልማዝ ተሾመ ከነ ልጆቻቸው መፈናቀላቸውን ጠቅሰው ድጋፍ ካገኙ ከሁለት ወራት በላይ መሆኑን አመልክተዋል። ከሴዳል ተፈናቅለን በመንዲ ከተማ ውስጥ የምንገኘው ሰዎች ቁጥር ከአምስት ሺህ በላይ ነው። በአሁኑ ሰዓት ልጆቻችን በረሃብ እየተጎዱብን ነው። በየምግብ ቤቱ እየሄዱ ለምነው ነው ምግብ የሚያገኙት። የምንበላው፣ የምንጠጣው፣ የምንኖርበት፣ የምንተኛበት የለንም። ልጆቻችንም እኛም ተጎድተናል። መሄጃ ማተናል። ለመንግስት አካላት ስናመለክትም እኛ ተፈናቃይ የለንም የሚል መልስ ነው የሚሰጡን ብለዋል። ሌላው ስማቸው ቢጠቀስ የተፈናቀሉት ቦታ ተረጋግቶ የሚመለሱ ከሆነ ጥቃት ሊፈጸምብኝ ይችላል በሚል ስጋታቸውን የገለጹ አንድ ግለሰብም ከአሶሳ ዞን ኦዳብል ዲግሉ ወረዳ በታጣቂዎች ጥቃት ምክንያት ተፈናቅለው በአሁኑ ጊዜ ስላሉበት ሁኔታ አስረድተዋል። እኛ የለንበት ቦታ በኦዳብል ዲግሉ ውስጥ ሲሆን ዳለቲ ከተማ ውስጥ ነው። ለጸጥታ አካላቱ ችግር እንዳይደርስብን የመንግስት ሰላም አስከባሪዎች እንዲመደቡልን ከአቅማቸው በላይ ከሆነ ደግሞ ሽሹ እንዲሉን ጠይቀናቸዋል። ችግሩን እንቀርፋለን ይሉናል። በዚህ አካባቢ የሚመደቡት የልዩ ኃይል ፖሊሶችም ችግሩን ሊፈቱት አልቻሉም። አንዳንዶቹ ከዚህ ሸሽተው ወደ መንዲ በአምባሲ እና ሶሳ ከተማ ገብተዋል። እኛ ደግሞ በታጣቂዎች ተከበን ፈጣሪ እንዳደረገ ያደርገን ብለን ተቀምጠናል። ከተለያዩ ቀበሌዎች ተፈናቅለው የመጡ ሰዎች እዚህ ድጋፍም እያገኙ አይደለም ብለዋል። ተፈናቃዮቹ መንግስት በአፋጣኝ ሰብአዊ ድጋፍ እንዲያደርግላቸውም ጠይቀዋል። ተፈናቃዮቹ ያሉበት መነሲብ ወረዳ እና የምዕራብ ወለጋ ዞን አደጋ ስጋት ስራ አመራር ኃላፊዎች ጋር በተደጋጋሚ ደውለን የተለያዩ ምክንያቶችን እየጠቀሱ ምላሽ ያልሰጡና ቆይተውም ስልካቸውን የዘጉ ቢሆንም የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ በሰጡት ምላሽ እንዲህ ብለዋል። በወንድ ጉዳይ ያው ገርጋርሲ ልቡነማ አንዲስ ውዳመሌ ግረኝ ጥፎች ድጋፍ የሰውን ህይወት ለማስቀጠል የሚደረግ እንደሆነ ይታወቃል። የሰው ህይወት በረሃብ ምክንያት ማለፍ የለበትም የሚል አቋም ነው መንግስት ይዞ እየሰራ ያለበት። እንደ ኦሮሚያም ለዚህ ጉዳይ ትልቅ ትኩረት ተሰጥቶታል። የምዕራብ ወለጋን በተመለከተ ወደ ህብረተሰቡ ወርደው ትክክለኛ መረጃ ይዘው መቅረብ ባለመቻላቸው ነው ችግሩ የተፈጠረው። ትክክለኛውን መረጃ ካገኘን ለህብረተሰቡ የሚያስፈልገው ምንድን ነው፣ ምን አይነት ድጋፍስ ሊደረግ ይገባል የሚለውን ለይተን ያለው ሁኔታ ህብረተሰቡ ላይ ጉዳት ሳያደርስ እንዲፈታ አቅጣጫ ተቀምጦ እየተሰራበት ነው ብለዋል። ኮሚሽነር አባድር አክለውን ከቤኒሻንጉል ጉሙዝ ተፈናቅለው በምስራቅ ወለጋ ውስጥ ለሚገኙ ሰዎች እየተደረገ ነው ያሉትን ድጋፍ ገልጸዋል። ሚ ስረካ በግናራ ገረናንዶት ዲያቴ ናንኖኒስ በአጠቃላይ ተፈናቃዮችን የሚመለከት መረጃ ከዞን ወደ ክልል ቀርቦ ክልልም ለፌዴራል አደጋ ስጋት ኮሚሽን አቅርቦ ኮሚሽኑ ምላሽ ሰጥቶበታል። አሁን ወደ ስፍራው እህል እየተጓጓዘ ይገኛል። ለምሳሌ ያህል ወደ ምስራቅ ወለጋ ሀሮ ሊሙ ወረዳ ሶስት እህል የጫኑ ተሽከርካሪዎች ተጉዘዋል። ወደ ሳሲጋም በተመሳሳይ ሁኔታ እንዲሁ እህል ተልኳል ብለዋል በተያያዘ ዜና የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ በክልሉ ውስጥ ከ361 ሺህ በላይ ተፈናቃዮች መኖራቸውን ጠቅሰው በአጠቃላይ ከ414 ሺህ በላይ ለችግር የተጋለጡ ሰዎችን በመደገፍ ላይ እንገኛለን ብለዋል። አቶ ታረቀኝ ስለ ተጎጂዎችም ሁኔታ ገልጸዋል። ከአማራ ክልል ከራንችና ታግኒ የተመለሱትን አምሳ 5 ሰዎችን ጨምሮ አንድ መቶ ሰባ አምስት ሺህ አካባቢ መተከል ዞን ላይ ቀደም ብሎ ያሉትን ጨምሮ ከአማች ዞን ዘጠና አምስት ሺህ አካባቢ የሚሆኑት እና የተቀሩት በብልድግሉ ወረዳ በባንበሲ ያሉት፣ እንደዚሁም ሸርቆሌ አካባቢ እና ዳሴ ግድቡ አካባቢ ላይ ያሉ አሉ። ጠቃላይ ሲደመር ሶስት መቶ ስልሳ አንድ ሺህ ሰባት መቶ ሰባ አምስት ናቸው። ከእነዚህ በተጨማሪ በተፈጥሮ የምንለው አለ። በጎርፍ በንፋስ በረዶ እና በውሃ ሙላት በተለያዩ ምክንያቶች ተፈጥሮ ወደ ሀምሳ ስድስት ሺ ስምንት መቶ ሀምሳ የሚሆኑ ዜጎች ተፈናቅሎ ሳይሆን በቤታቸው ላይ ሆኖ ድጋፍ እየተደረገላቸው ነው ያለው። አንጻራዊ ሰላም ስለሰፈነ ዛሬ ብቻ ወደ ሴዳል ወደ ስድስት መቶ ኩንታል እህል ና ወደ ሁለት ሺ ሊትር ዘይት እንደዚሁ ፎርዴ ልብሶችን ለተፈናቃዮች የላክንበት ሁኔታ ሶስቱ መኪና በተሳካ ሁኔታ ዛሬ ገብተዋል። ሌሎቹም አሁን ሊገቡ ነው። እንደዚሁም ባለፈው ሳምንት ሰውዲ አካባቢ ወይም ሚሽጋ የምንለው በሎጂ ጋንፎ ላይ ወደ አንድ ሺ ስምንት መቶ ኩንታል ይህል በጥሩ ሁኔታ ከነቀምቴ ተጭኖ በሰላም ገብቶ ለህዝቡ ተከፋፍሏል። አሁን ካማሽ ልናዝ ገባ እየተነጋገርን ነው ያለ ነው። ሁሉም ዜጎች ጋር በጥሩ ሁኔታ በመት ሳምንታት ምንታት ይደርሳል የሚል ግምት አለን። ያኔ ያስቸገረን የጸጥታ ሁኔታ ነው የነበረው። አሁኑ የጸጥታ ሁኔታ ስለተረጋጋ ይሎች ለተፈናቃዮች እየገቡ ነው ያሉት። ስለዚህ በአጠቃላይ አራት ነገ አስራ ሰባት ሺህ ስምንት ፓታ ምሳ ለሆኑ ዜጎች በእኛ ክልል እርዳታ ይፈልጋሉ እየተደረገላቸው ነው ያለው። ኮሚሽነሩ ከኦሮሚያ ክልል ውስጥ ተፈናቅለው በቤኒሻንጉል ጉሙዝ ውስጥ የሚገኙትንም በርካታ ሰዎች በመደገፍ ላይ መሆናቸውን ጠቅሰዋል። ተፈናቃዮቹንም ለመደገፍ ከኦሮሚያ ክልል አደጋ ስጋት ስራ አመራር ጋር በመቀናጀት እንደሚሰሩ አስታውቀዋል። አሁንም ካለው የጸጥታ ስጋት ጋር በተያያዘ ለተነሳው ቅሬታ ከክልሉ ጸጥታ አካላት ምላሽ ለማግኘት ያደረግኩት ጥረት ለአሁኑ ባይሳካም የክልሉ ፖሊስ ኮሚሽን የክልሉን ሰላም የሚያውኩ ኃይሎች ላይ እርምጃ እየወሰድኩ ነው ሲል ከሳምንታት በፊት ማስታወቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ወደ ተከታዩ ዘገባ እናልፋለን። በካቡል የአውሮፕላን ማረፊያ የሚታየው መጨናነቅ እየጨመረ ባለበት ሰዓት አፍጋኒስታንን ለቀው መሄድ የሚፈልጉ ሁሉም አሜሪካኖች ደህንነታቸው በተጠበቀ መልኩ እንደሚያስወጣቸው የባይደን አስተዳደር ቃል ገብቷል። አሜሪካኖችና አጋር የአፍጋን ዜጎችን የማስወጣቱ ሂደት እሁድ እለትም ቀጥሎ የዋለ ሲሆን የንግድ አውሮፕላኖች ሂደቱን እንዲያግዙ ዩናይትድ ስቴትስ ትዕዛዝ አስተላልፋለች። አራሽ አራብ ሳዲ ያደረሰን ዘገባ ነው። siminshakiga taqirmolachi አሜሪካኖችንና አፍጋን ረዳቶቻቸውን ከነ ቤተሰቦቻቸው በካቡል የአየር ማረፊያ በሚገኘው ወታደራዊ አውሮፕላን ለማሳፈር የሚደረገው ስርዓት አልባና ወከባ የሞላበት ሂደት እንደቀጠለ ነው። የባይደን አስተዳደርም ከካቡል መውጣት የቻሉትን የንግድ አውሮፕላኖችን ከመጠቀም አንስቶ ማንኛውንም መንገድ በመጠቀም ከቀጠናው እንደሚያስወጡ ተናግረዋል። ይህ በእንዲህ እንዳለም እስካሁን በአፍጋኒስታን የሚገኙ አሜሪካኖችንና አጋር የአፍጋ የአፍጋን ዜጎችን ለማውጣት የሚደረገው ጥረት እንደሚቀጥል ፕሬዚዳንቱ በዋሽንግተን ቃል ገብተዋል። ማንም ወደ ቤቱ መመለስ የሚፈልግ አሜሪካዊ ወደ ቤቱ ይመለሳል። የኔቶ አጋር አገሮች ዜጎችንም እንዲሁ እያስወጣን እንገኛለን። ትላንት ሌሊት የጀርመን ወታደሮች በካቡል በሚገኙ ሁለት ሄሊኮፕተሮች ሰዎችን ለመጫን ሲዘጋጁ አድረዋል። የተሰጣቸው ግዳጅ በአፍጋኒስታን ዋና መዲና የሚገኙ ሰዎችን ለማስወጣት እየተደረገ ያለው ዓለም አቀፍ ጥረት አካል ቢሆንም ሪፐብሊካኑ የዩናይትድ ስቴትስ ሴናተርና የቀድሞ ታዋጊ ወታደር የነበሩት ጆኒ ሃርነስ ለኤቢሲ ቴሌቪዥን ጣቢያ ሲናገሩ ፕሬዚዳንቱ አሜሪካኖቹን ለማስወጣት የሚያደርጉት ሂደት እጅግ የተጓተተ ነው ሲሉ አስረድተዋል። ፕሬዚዳንት ጆ ባይደን እዚህ ላይ በከፍተኛ ሁኔታ ነገሮችን አበለሻሽተዋል። ይህ ያለ ቅድ የተፈጸመ የመውጣት ሂደት ከዓለም አቀፍ ማህበረሰብ ጋር ከአጋሮቻችን ጋር አብረን በመስራት ብናደርገው ኖሮ ነገሮች በጣም ቀላል ይሆኑ ነበር። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም ትላንት ለፎክስ ኒውስ ሲናገሩ በአሁኑ ወቅት በአፍጋኒስታን እየሆነ ያለው ነገር የአጋሮቻችንን ስሜት በጣም የሚነካ ነው ሲሉ ገልጸውታል። በየትኛውም ሁኔታ ሲለካ ከአፍጋኒስታን የመውጣቱ ሂደት እጅግ ከባድ ነው። የዩናይትድ ስቴትስ ወታደሮች እንዳስታወቁት በማስወጣቱ ሂደት ወደ ጀርመን በተደረገው በረራ ላይ ተሳፍራ የነበረች አንዲት አፍጋን ሴት አውሮፕላን ላይ ሴት ልጅ ተገላግላለች። የዩናይትድ ስቴትስ መከላከያ ሚኒስትር ሊዮርድ ኦስቲን ባይደን ከዚህ የተሻለ አማራጭ አልነበራቸውም፣ በነበራቸው የደህንነት መረጃ መሰረት ግን ማድረግ የሚችሉትን ሁሉ አድርገዋል ይላሉ። ፕሬዝደንቱ እኛ የሰጠናቸውን መረጃ አዳምጠዋል። በዚያ ላይ እጅግ ጠንካራና ማስተዋል የሞላበት ሂደት አካሂደው ውሳኔ አስተላልፈዋል። ውሳኔያቸውንም እደግፋለሁ። ባይደን ሲቢሲ ላይ ለሚተላለፈው ፌስ ዘ ኔሽን የተሰኘ ፕሮግራም ላይ ትላንት ቀርበው ሲናገሩ ባለፉት 24 ሰዓታት ውስጥ አስተዳደራቸው ወደ 8ሺ የሚጠጉ ሰዎችን አስወጥቷል። አሁንም ሰዎች በሰላም ከሀገር እንዲወጡ አስተዳደራቸው ከታሊባን አመራሮች ጋር በመነጋገር መውጫ መንገዶችን እያዘጋጀ ቢሆንም እስላማዊ መንግስት በአፍጋኒስታን የማንሰራራቱ ሁኔታ የአሜሪካንን እንቅስቃሴ ሊያስተጓጉል ይችላል የሚል ፍራቻ ሁኔታውን እያወሳሰበው ያለው ነው። በአራሽ አረብሳዲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዜናና የትንታኔው መጽሄት የሚስተናገድበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ የሰኞ ምሽት አገልግሎትና እየተከታተላችሁ የምትገኙት በዌብሳይታችን አማሪክ ቪኒስ ም ቪ የአማሪክ የፌስቡክ ገጻችን ላይ ስርጭታችን በቀጥታ እየተላለፈ ይገኛል። ከዚያም መከታተል ትችላላችሁ። በተጨማሪም ከሰኞስ ከአርባ አህዱ ራዲዮ 94 ላይ እንደመጣለን ስርጭቶቻችንን አዳምጣችሁ አስተያየትና ጥቆማ ሲኖራችሁ የስልክ መስመራችን 2022059942 የውስጥ መስመር 14 በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። በኢሜይል ለምትጠቀሙ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ዋና አዘጋጅ ሰለሞን አባተ ነው። ወደ ተከታዩ ሁለተኛ ኛው ቅንብር ዝግጅታችን እናልፋለን። መንግስት በሽብር በፈረጀው ህወሓት የሚመራውና የፌዴራሉ መንግስት መምከኑንና ስልጣኑ የጊዜያዊ አስተዳደሩ እንደሆነ የሚናገርበት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል በቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ ባለፈው ሳምንት በሰጠው ምላሽ በሲቪሎች ላይ የሚፈጸሙ ማናቸውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍን ዘገባ በብርቱ እንደሚያስተባብል ቀል ገልጿል መግለጫው አክሎም አማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባሉ የወንጀል አድራጎቶች ክስ ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንዲደረግ ጠይቋል። ዘ ቴሌግራፍ ከሰሞኑ ባስነበበው ጽሁፍ የህወሀት ታጣቂዎች በአማራ ክልል ሰሜን ወሎ ዞን ውስጥ የገበሬ መንደሮችን በከባድ መሳሪያ ደብድበዋል ሲል ዘግቧል። በተለይ አጋምሳ የተባለውን መንደር ሙሉ ለሙሉ አውድመዋል ሲል የጉዳቱን መጠን ይተነትናል። ጋዜጣው የህወሀት ወታደሮች ቤት ለቤት እየዞሩ ነዋሪዎችን ረሽነዋል፣ መኖሪያ ቤቶችን በእሳት እየለኮሱ አቃጥለዋል ሲል ይገልጻል። በህወሀት ወታደሮች የተገደሉት ሰዎች ቁጥር በመቶዎች ይገመታል ብሏል። የተባለውን አድራጎት ተጎጂዎቹን በማነጋገር የቀደሙና ተፈጸመ ከተባለው ጥቃት በኋላ የተወሰዱ የሳተላይት ምስሎችን በንጽጽር በመተንተን ማረጋገጡን ጋዜጣው ዘግቧል። ህወሀት ይህንን የፈጸመው በአካባቢው ጦርነት ሳይሆን ሆም ብሎና ህዝቡን ለመበቀል ነው ብሏል ጋዜጣው። የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህም ባለፈው ሳምንት ውስጥ ለጋዜጠኞች በሰጡት መግለጫ ክልላቸው ህወሓት አጋምሳና ና አካባቢዋ ላይ አድርሶታል ያሉትን ጥቃትና ጅምላ ግድያ ለዓለም አቀፉ ማህበረሰብ ለማሳወቅ እየተንቀሳቀሰ መሆኑን መግለጻቸው ተዘግቧል። ለዚህ የቴሌግራፍ ዘገባና የአማራ ብሔራዊ ክልላዊ መንግስት ክስ ምላሽና ማብራሪያ እንዲሰጡን የትግርኛ ዝግጅት ክፍላችን ባልደረባ በትረ ስልጣን ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት መር አካል የሰሜን አሜሪካ ተጠሪ ናቸው ወደ ተባሉት ወደ አምባሳደር ፍሳሐ አስገዶም ደውሎ ቃለ ምልልስ አድርጓል። ቀጥሎ ባጭሩ ይቀርባል። አመሰግናለሁ። በቅርቡ ቴሌግራፍ የሚባል የእንግሊዝ ጋዜጣ በወሎ በአንድ አጋምሳ በሚባል አካባቢ እዚህ ቤቶች ተቃጥለው ሰዎችም እንደዚሁ ተፈናቅለው ተገድለው በሳተላይት ምስል የትግራይ ሰራዊት እንዳደረገው በቀል መዋጣጫ እንዳደረጉት የሚል በጣም የሚገርም ሪፖርት ይዞ ወጥቷል። በዚህ አካባቢ ቀደም ሲል ጦርነት አድርጎ ነበረ። ጦርነቱ ካለቀ ተፈላሚ ኃይሎች በሌሉበት ሁኔታ እንደዚህ ነበር ነው የሚለው መግለጫ። ስለዚህ በትግራይ ሰራዊት በኩል የተፈጸመ ነገር የለም። በእንደዚህ አይነት የተፈጸመ ጥፋት ካለ በሶስተኛ ወገን ተጣርቶ ሕዝብ እንዲያውቀው ተጠያቂዎችም በሕግ እንዲጠየቁ እንዲያደርጉ ዝግጅንን የሚል መግለጫ ነው ያወጣው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነት ባህር ዳር ለጋዜጠኞች መግለጫ ሰጥተው ነበረ። አሁን ከጠቀሱት ጋር በተገናኘ ማለት ነው የህወሀት ታጣቂዎች ወይም የትግራይ ታጣቂዎች በሰሜን ወሎ አጋምሳ የገጠር ቀበሌ ጅምላ ጭፍጨፋ ፈጽመዋል የሚል መግለጫም አውጥቷል እና መልስ። እስኪ ከርሶን ስማ የአማራ ባለስልጣናት፣ የትግራይ ሰራዊት በየከተማው ሲገቡ፣ ላሊበላን ሊያፈርሱ ነው፣ ወልዲያን ሊያካትሉ ነው፣ ቆቦን እንደዚህ ያደረጉ ነው ያላሉት ነገር የለም። እነሱ የሰሩትን ወንጀል በዛው ልክ የትግራይ ሰራዊትን ፊት ለማጠልሸት የሚሰሩት ያሉ ፕሮፓጋንዳ ነው። አይሰራም መግለጫው። ከዛም አልፎ የትግራይ ሀይል በገባበት አካባቢ ንጹሐንን እንደሚገድል፣ ሴቶችንም እንደሚደፍር፣ ንብረትም እየዘረፈ ስለሆነ ህዝባዊ ጦርነት እናደርገዋለን እንዳሉ መግለጫው ያትታል። እና ሲጀመር እነዚህ ወንጀሎች በጦር ወንጀለኝነት የሚያስጠይቁ ናቸው እና የትግራይ ሰራዊት በአማራ ክልል ገብቶ እንደዚህ አይነት ወንጀል እየፈጸመ ነው? የትግራይን ህዝብ ያንቀሳቀሰ ይህንን ከማይ እየተዋጋሁ ሞመት ይሻለኛል ብሎ የተነሳ ሰራዊት በምን ሂሳብ ነው የአማራን ህዝብ በዚህ መልኩ የሚቀሰቅሰው? ያንን ነገር አማራ ላይ ሄዶ ካደረገ ህዝቡ በተመሳሳይ ይነሳል። ሌላ ተአምር የለውም። እያንዳንዱ ህብረተሰብ የራሱ የሆኑ ሴቶች አሉት። ግን የትግራይ ህዝብ ተነስቶ እዚህ የደረሰው በደረሰበት ግፍ ስለሆነ በአማራ ክልል ላይ አንድም እንደዚህ አይነት ወንጀል አይፈጸምም። የውጭ ሚዲያ ቢገባ ኖሮ ከተሞችን ቢዳሰሱ ኖሮ ህዝቡና የትግራይ ሰራዊት በምን አይነት ሁኔታ እንዳለ ያሳያል። አምባሳደር የጦርነቱ ለሌሎች ክልሎች መስፋፋትም ለሌሎች ስጋት እንደሚሆን ተንታኞች ይናገራሉ አንዳንድ ሰዎችም የትግራይ ኃይል ለምንድን ነው ከክልል ወጥቶ ወደ አማራን ክልል የሄደው የፌዴራል መንግስት ጦር ከትግራይ ወጥቷል ለምንድን ነው ጦርነቱ ወደ ሌሎች ክልሎች መውሰድ ያስፈለገው ለምን ለሰላም አይሰሩ አሁን ጉዳያቸው ለምን በክልላቸው አይፈጽሙም ለምን መውጣት አስፈለገ ብለው ይጠይቃል የተያያዘ ስለሆነ ነው የምጠይቆት ባለፈው ዘጠኝ ወር ስምንት ወር ትግራይ ፈመው የተፈጸመው ጭፍጨፋ እንዳልነበረ አድርገው ጦርነቱ እየሰፋ ነው። ጦርነቱ ለምን ይቀጥላል የሚሉም የሚቀጥልበት ዋናው ምክንያት የትግራይ ህዝብ የደረሰበት ጭፍጨፋ እስኪ ያቆም ድረስ ጦርነቱ ይቀጥላል። በሁለት መልኩ አንዱ የአብይ ሰራዊት ከትግራይ በፈቃደኝነቱ አልወጣ ተመቶ ተሸንፎ ነው የወጣው። ከወጣ በኋላ ምንድነው ያደረገው? የክተት አዋጅ አውጇል። በየሀገሩ እየሆደ መሳሪያ እየሸመተ ነው። እንበልና የትግራይ ክልል ነፃ አውጥቻለሁ ብሎ የትግራይ ሰራዊት ድንበር ላይ ይቀመጥ፣ ትግራይን እንደገና እንዲያጠፋዘን ብለን ልንጠብቀው ነው? ይሄ ወታደር የጦርነት ህግጋት አይፈቅድም። ጠላት በስምምነት ወይም በጦርነት መልክ እስካስኪዘው ድረስ ሽልማው ይቀጥላል። ሌላው ምንድን ነው? እኛ እያልን ያለ ነው የትግራይ መሬትም አልተለቀቅም። አሁንም የአማራ ሚሊሻና የኤርትራ ሰራዊት ምዕራብ ትግራይ ላይ አለ። ወደ ነበርንበት እንመለስ፣ ከጦርነት በፊት እያልን ነው። ሰው ይህንን ይረሳል። አሁን ልክ ወሎና ጎንደር ስለተካሄደ ወጥተዋልና፣ ለምን አርፋቸው አልወጡም? መሬታችን አልተመለስም። ይውጡና ህጋዊ የሆነ መልክ ይጠይቁ እያልን ነው። የአማራ ሚሊሻ እና ፋኖ ከትግራይ ጠራርገን እስክናወጣ ድረስ ተቀሩ ጦርነት Ambassador Fitzhah, uh, Toba Bortman Gustad. ዋና ጸሐፊ አንቶኒዮ ጉተረስ መግለጫ ሰጥተው ነበረ፣ ጭንቀታቸው ገልጸዋል። በሰሜን ኢትዮጵያ ያለው ጦርነትን አስመልክተው ሲናገሩ እና ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ለሚመለከታቸውም ባለስልጣናት ለደብረጽዮንም፣ ለአብይም ይላሉ እሳቸው እንዳነጋገሩ ወይም መልእክተኛ እንደላኩ ተናግረዋል። እና አሜሪካን ብትሆን ልዩ መልእክተኛ ጄፍሪ ፌልትማን ሰሞኑን አዲስ አበባ እንደነበሩ ከእናንተ ጋርም ተዋይተው እንደሆነ መረጃው የለኝም። ይሁንና ዓለም ጦርነቱ እንዲያበቃ ነው እየተማጸን ያለው እና ለሚሰጡት ለሚቀርቡት የሰላም የድርድር ጥያቄዎችስ ምንድን ነው መልሳችሁ? ጦርነቱ ዛሬ መቆም አለበት ብለን እናምናለን። ዛሬ ጦርነቱ አንድ ቀን በቀጠለ ቁጥር እኛ የምናተርፈው ነገር የለም። ትግራይ ውስጥ ከተጨፈጨፈው ሕዝብ በላይ ሌላ ስቃይ ሊደርስብን አይችልም። በእያንዳንዱ ቀን ውድ ህይወት እየከፈልን ነው። እንደ ሕዝብ መኖር ስላለብን እገደን የገባንበት ጦርነት ነው። ጦርነቱ ቢቆም የትግራይ ህዝብ ሰላማዊ ኑሮ እንዲኖር እንደ ህዝብ እንዲቀጥል አገልግሎት እንዲያገኝ ልጆቹ እንዲማሩ። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። ጤና ጣቢያዎች ፈርሰዋል። ከዚህ በላይ ለትግራይ ህዝብ የሚጠቅም ምንም ነገር የለም። ነገር ግን አሁን ኳሷ ያለችው አብይ ጋር ነች። የኢትዮጵያ ሁኔታ ከዚህ በኋላ እንዴት እናድርግ ብለን ሀገራዊ መድረክ ከፈትና እንወያይ ያልን ነው አብይ አህመድ ከእነዚህ ሰዎች ጋር አልደራደርም ብሏል። ይሄ ደግሞ የተባበሩት መንግስታት አካላትም ያውቃሉ። የትኛው የውጭ ጠላት እንደመጣ ወራሪ እንደመጣ ነው ያላቅም ኢትዮጵያ ለኋላዊነት ተደፍሯል፣ አንድነቷ ተደፍሯል። ስለሆነም ለድርድር አልቀርብም እያለ ነው። እንዲያውም የምትደራደረው እንደዚህ አይነት ችግሮች ሲገጥሙ ነው። ወደ ሌላ ርስት ልብሰዱትና ህወሓት ከኦሮሞ ነጻነት ሰራዊት ጋር ግንባር እንደፈጠሩ በዜና ተሸፍኗል። ያወገዙትም አሉ፣ የሚደግፉትም አሉ እና ዓላማ ምንድን ነው? ማዕከላዊ መንግስት ግን በሽብር እንደፈረጃቸው እናውቃለን። ሁለቱንም ድርጅቶች ለምንድን ነው እንደዚህ አይነት ጥምረት መመስረት ያስፈለገው? ጥምረቱ ምን ያህል ቁም ነገር እንዳለው የሚያሳይ ጥምረቱን በሚቃወም ሲያገር ምን ያህል እንዳንጫጫት የብልጽግና ካድሬዎች እና በተለይ እዚህ ውጭ ያሉት የጦማሪዎቻቸው ሳይቀር እነዚህ ሁለት ጠላቶች ነው ብሎ በፈረጇቸው ላይ ሁለቱ እንዴት መዋደድ እንደሌለባቸው ሊነግሩን ይሞክራሉ። አመን አንድን ጠላት ብለ ከፈረጅከው አንተ ወዳጅ አትፈልግለትም። ጠላትህ ነው ምን አገባህ። ስለዚህ መንጫጫቱ የሚጠባቅ ነው። ይህንን ደግሞ አሁን ላለው ኢትዮጵያ ትልቅ እምርታ ነው የሚሉ ሰዎችም ትክክል ናቸው። የኦሮሞ ነፃነት ሰራዊት የአብይን ስርዓት እየተፋለ ነው ያስተሳሰብ የፖለቲካ የሌላው ብቻ ሳይሆን በትግራይ ሰራዊት በኩል ከዚህ ከጠላቶች ከአማራ ፋኖ ኢትዮጵያ አብይ ሰራዊት ከሻዕቢያ ጋር የኦሮሞ ሊበሬሽን አርሚ ደግሞ እዛ አካባቢ ካሉት የኦሮሚያ ልዩ ኃይሎች ሚሊሻዎች ከፌዴራል ሰራዊቱ ጋር ህይወት እየከፈለ እየታገለ እነዚህ ቢያንስ አንድ ዓላማ አላቸው። አሁን ያለው የአብይ ስርዓት በአንድ ወይም በሌላ መልኩ ማፍረስ አለብን፣ በስምምነት ይሁን በጦርነት አሁን ስልሚያን ያለ ነው። ስለዚህ ይህንን ስራ ቶሎ ለመጣል ሁለታችንም መተባበር አለብን፣ መቀናጀት አለብን፣ መረጃ መለዋወጥ አለብን፣ ስምረት መፍጠር አለብን የሚል ጉዳይ አብረን ጠላትን ለማጥፋትና አገራዊ መድረክ እንዲፈጠር የሽግግር ጊዜው የተሳካ እንዲሆን አምባሳደር ፍሳሀ አስገዶም አመሰግናለሁ። እኔም አመሰግናለሁ ለሰጣችሁኝ ዕድል። አሁን ወደ ሰኞ ምሽት ጤና ነው የምናልፈው። ለምሽቱ የተዘጋጀው ባለጸጋ ሀገሮች ቀደም ሲል የጸረ ኮቪድ-19 ክትባቶችን ሙሉ በሙሉ ለተከተቡ ዜጎቻቸው የማጠናከሪያ ክትባት ለመስጠት በቅርቡ የደረሱበትን ውሳኔ ሳይንሳዊ መሰረት የሚመረምር ይሆናል። በተጨማሪም የተቀረው ዓለም ሕዝብ ክትባት ባላገኘበት ሁኔታ ይህ እቅድ በዓለም አቀፍ ደረጃ ወረርሽኙን ለመከላከል በተያያዘው ጥረት ላይ ያለውን አንደምታም ይፈትሻል። ሞያዊ ትንታኔውን የሚሰጡን ዶክተር ገበየሁ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የሕክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ናቸው። ዶክተር ገበየሁን ያወያየው አሉላ ከበደ ነው። ዶክተር ገበየሁ ተፈሪ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። የኮቪድ ጉዳይ መላልሶ ያገናኘናል። ጥያቄዎች በመጡ ቁጥር በተደጋጋሚ በዝግጅታችን ከሚካፈሉ ባለሙያዎች አንዱ ኖት። ዛሬም በዚህ ሰዓት የሚነሱ ወቅታዊ ጥያቄዎችን ይዤ ነው ወደ እርስዎ ብቅ ያልኩት። ዩናይትድ ስቴትስ እና በርካታ ምዕራባውያን ሀገሮች በከፍተኛ ፍጥነት በመዛመት ላይ ያለውንና ከፍ ያለም ስጋት የደቀነውን ዴልታ የተባለው የኮሮና ቫይረስ ዝርያ እያደረሰ ያለውን ጉዳት ለመቀነስ በሚል ሙሉ በሙሉ ለተከተቡ ዜጎቻቸው የማጠናከሪያ ክትባት ለመስጠት የደረሱበትን ውሳኔ ይፋ አድርገዋል። በአንጻሩ በተቀረው ዓለም በተለይም ደግሞ አነስተኛ ገቢ ባላቸው ሀገሮች ከሁለትና ከሶስት መቶ በላይ ያልበለጠ ቁጥር ያለው ህዝባቸው ብቻ በተከተበባቸው አገሮች ክትባት ባለመዳረሱ ሁኔታው የከፋ ጉዳት እንዳያደርስ አሁን ካለውም የበለጠ እንዳይሆን ስጋቱ እያየለ መጥቷል። በቅድሚያ ይህ የማጠናከሪያ ክትባት ይህን የተባለውን ጠቀሜታ ለማስገኘቱ ሳይንሳዊ መሰረቱ ምንድን ነው? ያሉን አመሰግናለሁ። መጀመሪያ ክትባት የተሰጡ ሁለት ክትባት ቢሰጡ የተለያዩ የማህበረሰብ ክፍሎች ላይ በቂ የመከላከያ ምላሽ እንደማይፈጠር ይታወቃል። ይህም በትናንት የተካሄደ ነው። እነዚህም ምንድን ነው? አሁን አስቀድሞ ይህ ማጠናከሪያው ወይም ቡስተር ዶዝ እንዲሰጣቸው ምክር ሀሳብ የተደረገባቸው ሰዎች የመከላከያ አቅም የሚያደግ መድኃኒት የሚወስዱ በያዛቸው ሕመም ምክንያት የመከላከያ አቅማቸው የደከሙ ሰዎች ሁለቱንም ክትባት ቢወስዱ በቂ ምላሽ እንዳልሰጡ ታይቶ እንግዲህ ጥናቱም የመጣው ከነሱ ነው። ለነሱ ይሄ ማጠናከሪያው ወይም ሶስተኛው ዶዝ ቡስተር ዶዝ ከተሰጠ በኋላ በሰውነታቸው ውስጥ የተፈጠረው የመከላከያው መጠን ሲለካ በቂ ደረጃ ደርሶታይና በዚህ ምክንያት በቂ ምላሽ መስጠት የማይችሉ ሰዎች ቡስተር መውሰድ አለባቸው ተባለ እና አንዱ ጠቀሜታ እሱ ነው የመጣው። እንግዲህ ምንድን ነው ይህ ሶስተኛ ዶስ ሲሰጥ ሁል ጊዜም ለሰዎች ጤናማ ነው ወይ አደጋ ላይ ይጥላቸዋል ወይ የሚባለው ነገር አስቀድሞ ይታያል እና እነዚህ ካንሰርም ሌላም በሽታ ያለባቸው ሰዎች ሶስተኛ ዶስ ወስደው አደጋ ችግር አልታየም፣ ግን ምላሽ ስለሰጡ በዛ ምክንያት ሌሎቹ ሊወስዱ ይጠቀማሉ የሚል ፋይዳ አለ። መልካም። ዶክተር ገበየው ተያያዥ ጥያቄ እንመልከት። በእርግጥ በዚህ በአንደኛው ዓለምን በለው በምዕራቡ ዓለም ይህ የማጠናከሪያ ክትባት ለሌሎችም የሚሰጥበት ሁኔታ ያሰቡ ባለበት በሌላው ዓለም ጠቅላላ ሕዝባቸው ማለት ይቻላል መከተብ ሳይችል በዓለም አቀፍ ደረጃስ ይህ ሁኔታ ወረርሽኙን እንደምን መቆጣጠር ያስችላል? በአጠቃላይ የዚህን የማጠናከሪያ ክትባቶች የመስጠት ውሳኔ አዎንታዊና አሉታዊ ገጽታዎች ብንመለከት በጣም ጥሩ ጥያቄ። አሁን ይሄ የማጠናከሪያው ክትባት ሲሰጥ የምቾት ነገር አይደለም። የታየው ነገር ምንድን ነው አንደኛ ክትባቱን ሙሉ በሙሉ ወሰዱ የተባሉ ሰዎች በዚህ በዴልታው ቫይረስ እንደሚያዙ ግልጽ ነው። ከጠዋቱም ጥናት ሲጠና እኮ ክትባቱ ከበሽታና ከሞት ያስጠላል ተብሎ ነው ይሄ ስንሰማ የከረምናቸው ዘጠና አራት ዘጠና አምስት ፐርሰንት እንጂ ከቫይረሱ ያስጠላል የሚል ጥናት ከጠዋቱ አልነበረም። ክትባቶቹ ከተሰጡ በኋላ ግን የቫይረሱ ስርጭት ሲቀንስ አሀ ክትባቱ ቫይረሱንም ከመያዝ ያስጥናል የሚል ግምት ውስጥ ተደረሰ። እንደዛ መሆኑ መቶ ፐርሰንት አይደለም። ስለዚህ ክትባት ወስደውም በቫይረሱ ሊያዙ የሚችሉ ሰዎች አሉ። ሁለተኛው ደግሞ የጊዜ ጉዳይ ነው። ክትባቱን ከወሰዱ ጊዜ በረዘመ ቁጥር ፍራቻ ነበረ ነሱ ስድስት ወር ነው ሰባት ወር ነው ስምንት ወር ነው የሚባል ነገር እና አሁን የተለያዩ ዘገባዎች የሚያሳዩት ክትባቱን ከወሰዱ ስድስት ወር ወይ ሰባት ወር ካለፈ በኋላ የመከላከል አቅሙ እየደከመ ይሄዳል፣ እየወረደ ይሄዳል። ዜሮ አይሆንም፣ ሰባ ቤት ምናምን ይወርዳል። እና የተለያዩ መረጃዎች አሉ። ጊዜ ላለመውሰድ ነው፣ በተለይ ከዴልታ በፊትና ከዴልታ በኋላ። ስለዚህ ለእነዚህ ሀገሮች ክትባት አስቀድመው ሰጥተውም ቢሆን ዜጎቻቸው እንደገና አደጋ ላይ ናቸው። በዚህ ምክንያት ነው ቡስተር ዶዙ እንዲሰጥ የተወሰነው። አሁን ለሌሎቹ ሀገሮች በእርግጥ ችግር ነው። ምክንያቱም አንድ ሀገር ብቻ አንድም ቫይረስ ተቆጣጥሮ ዝም የማይባልበት ሁኔታ መፈጠሩን አይተናል። ዴልታ የተነሳው ሌላ ቦታ ነው። በዓለማችን በየትኛውም አህጉር በየትኛውም ሀገር ቫይረሱን መቆጣጠር ካልቻል አዲስ ቫይረስ እንደገና መጥቶ ሌላ ስርጭት ያስከትላል። ግን እነዚህ በቂ የክትባት መጠን የሌላቸው ሀገሮች በክትባት ብቻ ቫይረሱን መቆጣጠር እንደማይችሉ ግልጽ ነው። ከጧቱ እንዲያውም ደንበኛው መቆጣጠሪያ መንገድ ከሌሎችም ሀገሮች ያየነው እንደ ኒውዚላንድ የሚባሉ ሀገሮች ቫክሲኑ ሳይመጣ ከዚህ ቀደም ተደጋግሞ በሚነገሩት መከላከያ መንገዶች ነው ቫይረሱን ስርጭት መቆጣጠር የሚቻለው እና በክትባት ብቻ ይኸው ሀብትም ያላቸው ሀገሮች መቆጣጠር እንዳልቻሉ ግልጽ ነው። ስለዚህ በእርግጥ የልዩነት ወይም እነሱ ሀብታም ስለሆኑ ይመስላል። ግን ዜጎቻቸው አደጋ ላይ ናቸው በዘረዘሩ ምክንያት እንጂ እንደው የምቾት ጉዳይ ሆኖ አይደለም። ቡስተር ዶዙ ሪኮመንድድ የሆኑ ስለዚህ ዜጎቻቸው ማዳን አለባቸው የግድ ነው። ሌሎቹ ግን ክትባቱ ከተገኘ ተገኘ፣ ካልተገኘ ግን አሁንም መከላከያ መንገዱ ማስክ ማድረግ፣ ስብስብ ማቆም፣ እጅ ንጽህና መጠበቅ የመሳሰሉትን ነገሮች ካደረጉ ስርጭቱን ሊቀንሱ ይችላሉ። ስለዚህ በክትባቱ መተማመን አያዋጣም። ከዚሁ ከክትባቱ ሳንርቅ የመጨረሻ ጥያቄ ዶክተር ገበየው የዓለም ጤና ድርጅት ይህን ውሳኔያቸውን በተለይ በሽታ የመከላከል አቅማቸው ከተዳከመ በተለየ ሁኔታ ውስጥ ካሉ ሰዎች በተጨማሪ አጠቃላይ ሕዝባቸውን የማጠናከሪያ ክትባት ወደ መከተብ የሚያመሩበትን አቅጣጫ ቀድሚያ መስጠት ያለባቸው ላልተዳረሰበት መስጠት ነው እና ያንን ያመጣጥኑ ሲል ቢያንስ በአውሮፓውያኑ የዘመን አቆጣጠር መስከረም መጨረሻ ድረስ እንዳያደርጉ የሚል አይነት ሙግት ይዘዋል። ይህም እንግዲህ አጠቃላይ በዓለም ላይ የሚኖረውን የወረርሽኙን ገጽታ ለመቀየር ወሳኝነት አለው ከሚልና እንዲሁም ተያይዞ የተነሳ የቀረውን ዓለም ጨርሶ ዘግቶ በዚህኛው ብቻ ሁሉን ነገር ማሰብ አይቻልም የሚል የሞራል ጥያቄ አለ። እሱ ላይስ ምን አስተያየት አለው? አዎ፣ ይሄ ክርክሩ ይገባኛል። አሁን እነዚህ በለጸጉ የሚባሉ ሀገሮች እኛም ጠይቀናል እንደ ቡስተር ዶዝ ስትሄዱ ነው በቂ የሚሆን ቡስተር ዶዝ አለ ነው የሚሉት። እነሱ ቡስተሩን እንደውም መንግስታዊ አካላት ትንሽ እምቢ በማለት ወደኋላ ዘግየት ብለዋል። ካምፓኒዎቹ ቡስተር ዶዝ ይፈቅድ ብለው አስቀድመው ነበር ጥናትም መረጃ ያቀረቡት እና ማየት ያለብን እነዚህ ንብረት ያላቸው ሀገሮች የከተቧቸው ዜጎቻቸው ተመልሰው አደጋ ላይ ወድቀዋል እና ያላቸው ማምለጫ ቡስተር ዶዝ ሰጥቶ ከሆነ እነዚህን ማዳን የሚቻለው በዛ ምክንያት ነው። የተለያዩ ምክንያቶች አሉ። ዋናው ትልቁ ምንድን ነው ሁለቱን ወስደው በቂ ምላሽ ማይኖራቸው ሰዎች መኖራቸው ታውቋል። እነሱ ነው የተጀመረው። እንደገና ደግሞ ሌላው የወሰደው ሰው ከስምንት ወር በኋላ እንደው ጊዜ መውሰድ ይሆናል እንጂ በፐርሰንት በፐርሰንት ምን ያክል እንደወረደ ታይቷል። እና ከወረደ ተመልሶ ለሚመጣው ስርጭት አደጋ ላይ ናቸው ዜጎቻቸው። እና አይ ሌሎቹ ሀገሮች ክትባት ሳይሰጥ እኛ መድገም አንችልም ማለት ይከብዳል። በቂ ያላቸው ወይ ነው ሌላው ደግሞ ራሱ እድሜያቸው ከስልሳ አምስት አመት በላይ የሆኑ ሰዎች እኮ እንደ ጎልማሳውም በቂ ምላሽ አይሰጡም እና አሁን ይሄ እንግዲህ በድሮ ቫይረስ ቢሆን እናማቸው ነበረ። አሁን ግን ዴልታ የሚባለው ቫይረስ ሁኔታውን በሙሉ ቀይሮታል እና አይተህ ከሆነ መቶ አስራ ሰባት ሀገር ላይ ተሰራጅተዋል። አሜሪካ እንደገና በየቀኑ መቶ ሺህ በላይ የሚሆን ሰው ፖዘቲቭ የሚሆንበት ደረጃ በየመስሪያ ቤቶቹ በየህክምና ቦታዎቹ በኮቪድ ህመም ምክንያት የሚመጣው ሰው ቁጥሩ ጨምሯል እና ያንን ለመቀነስ ሶስተኛ ዶስ ሰጥቶ መከላከያ ማበጀት ከሆነ አማራጭ የላቸውም ግን ተጨማሪ ምርት ተደርጎ ለነዛ ሀገራት ደግሞ ክትባቱ የሚሰጥበትን ማመቻቸት መፍረድ የሚከብድበት ሁኔታ ነው። የምቾት አይደለም፣ የችግር ነው። ሶስተኛ ክትባት እንዲሰጥ የተደረገ መልካም። በቀናትና በሰዓታት ውስጥ የሚለዋውጠውን የኮቪድ-19 ዜና ተከትለን በምናቀርበው ዘገባ ጊዜው የሚያነሳቸው ጥያቄዎች በመጡ ቁጥር መልሰን እናገኙታለን። ዶክተር ገበየው ተፈሪ ለአሁኑ ለጊዜው አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ አሉላ እግዜር ስጥልኝ። ተከታዩ መሰናዷችን የሰኞ ምሽት ስፖርት ነው። በኬንያ ናይሮቢ የተካሄደው 18ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና በአስተናጋጇ የበላይነት ሲጠናቀቅ ኢትዮጵያ በአራተኛነት ውድድሩን አጠናቃለች። እነዚህንና ሌሎች ስፖርታዊ መረጃዎችን ኬኔዲ አባተ ያስደምጠናል። በኬንያ ናይሮቢ የተካሄደው 18ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና በአስተናጋጇ የበላይነት ተጠናቋል በውድድሩ በአጠቃላይ ስምንት የወርቅ አንድ የብርና ሰባት የነሐስ ሜዳሊያዎችን ያገኘችው ኬንያ በድምሩ 16 ሜዳሊያዎችን አግኝታለች ውድድሩን በበላይነት ያጠናቀቀችው አዘጋጇ ኬንያ ከድሉ ባለፈ ቀጣይ ተተኪ ሊሆኑ የሚችሉ በርካታ አትሌቶች እንዳሏት ለዓለም አሳይታለች በሻምፒዮናው በተለያዩ የአትሌቲክስ ውድድር አይነቶች ተሳትፋ ብርቱ ክክር ያደረገችው ኢትዮጵያ ሶስት የወርቅ ሰባት የብርና ሁለት የነሐስ በድምሩ አስራ ሁለት ሜዳሊያዎችን በማግኘት ውድድሩን አራተኛ ደረጃ ይዛ አጠናቃለች። ምንም እንኳን ኢትዮጵያ በሜዳሊያ ቁጥር ከኬንያ በመቀጠል ሁለተኛ ብትሆንም በአንድ የወርቅ ሜዳሊያ የሚበልጧት ፊንላንድና ናይጄሪያ በቅደም ተከተል ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ኢትዮጵያ በስምንት መቶ ሜትር በአያል ዳኛቸው በአምስት ሺህ ሜትር በሚዛን ዓለም እንዲሁም በሶስት ሺህ ሜትር በታደሰ ወርቁ አማካኝነት የወርቅ ሜዳ ያዎችን ስታገኝ አትሌት ታደሰ ከወርቁ በተጨማሪ በ5 ሺህ ሜትር የብር ሜዳሊያም አሸንፏል። መልክናት ውዱ፣ ታደሰ ታከለ፣ ወገኔ፣ አዲሱ አሊ፣ አብዱል መና፣ ድሪቤ ወልተጂ እና ዘርፌ ወንድም አገኝ በኬንያው ሻምፒዮና ለኢትዮጵያ የብር ሜዳሊያ ያስገኙ ሌሎች አትሌቶች ናቸው። መልክናት ውዱ በ5000 ሜትር ካሸነፈችው የብር ሜዳሊያ በተጨማሪ በ3000 ሜትር ደግሞ ነሐስ ስታሸንፍ፣ ሌላው የነሐስ ሜዳሊያ አሸናፊ መልክነህ አዘዘ ነው። በውድድሩ የተሳተፈው የሚያደርገው የኢትዮጵያ አትሌቲክስ ቡድን ዛሬ ጠዋት አዲስ አበባ ሲገባ በኢትዮጵያ አትሌቲክስ ፌዴሬሽን አመራሮች አቀባበል ተደርጎለታል። በውድድሩ የኢትዮጵያ ቡድን መሪ የሆነው አትሌት ገዛሀኝ አበራ ውድድሩ ኢትዮጵያ ተስፋ የምትጥልባቸው ተተኪ አትሌቶች የታዩበት እንደሆነ ገልጿል። ይሄ ቲም ለሚቀጥለው የዛሬ ዓመት አካባቢ ያለው የዓለም ሻምፒዮና ላይ ጥሩ አትሌቶችን ያየንበት በጣም እዛ ላይ ይደርሱልናል ብለን ያየንባቸው እንደገና ጥንካሬያቸውንም በዛ ላይ ያየንበት ሆኖ አልፏል ማለት ነው የሻምፒዮና በ18ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ከአንድ መቶ በላይ ሀገራት የተሳተፉ ሲሆን 35 ሀገራት የሜዳሊያ ሰንጠረዥ ውስጥ መግባታቸውን የአለም አትሌቲክስ በድረገጹ አስነብቧል። ውድድሩ በስኬት መጠናቀቁን የገለጹት የአለም አትሌቲክስ ፕሬዝደንት ሴባስቲያን ኮ በቀጣይ በአዋቂዎች ውድድር ላይ በጉጉት የሚጠበቁ እጅግ አስደናቂ ወጣት አትሌቶች እየታዩበት እንደነበረም መስክረዋል። የኢትዮጵያ ብሔራዊ ቡድን ከጋናና ዚምባብዌ ጋር ላለበት የዓለም ዋንጫ ማጣሪያ ጨዋታ በአዳማ ከተማ ዝግጅቱን በማድረግ ላይ ይገኛል። የብሔራዊ ቡድኑን ዝግጅት አስመልክተው ዛሬ መግለጫ የሰጡት አሰልጣኝ ውበቱ አባተ ወቅቱ የሀገር ውስጥ ውድድር የሌለበት በመሆኑ አብዛኛውን የብሔራዊ ቡድን ተጫዋቾቻቸውን ይዘው ጠንካራ ዝግጅት በማድረግ ላይ እንደሚገኙ አስታውቀዋል። በኳታር አስተናጋጅነት ለሚካሄደው የዓለም ዋንጫ 2022 ማጣሪያ ኢትዮጵያ በምድብ ሰባት ከጋና፣ ዚምባብዌና ደቡብ አፍሪካ ጋር መደልደሏ ይታወቃል። ዋሊያዎቹ የመጀመሪያ የምድብ ማጣሪያ ጨዋታቸውን ከጋና ጋር አክራ ላይ ነሐሴ 28 2013 ዓ ም የሚያከናውኑ ሲሆን ሁለተኛ ጨዋታቸውን በባህር ዳር ዓለም አቀፍ ስታዲየም በጳጉሜ 2 2013 ዓ ም ከዝምባቤ ጋር እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ብሔራዊ ቡድኑ ከማጣሪያ ጨዋታው አስቀድሞ አቋሙን ለመፈተሽ ከሴራሊዮንና ከኡጋንዳ ጋር በቅደም ተከተል ነሐሴ 20ና 23 የወዳጅነት ጨዋታዎችን ለማድረግ መርሃ ግብር ይዟል። እነዚህ የወዳጅነት ጨዋታዎች ራሳችንን በደንብ እንድናይ ያደርጉናል ሲሉ አሰልጣኝ ውበቱ ተናግረዋል። አሁን ላይ ያለው የ የኢትዮጵያ ቡድኑ የስኳድ መጠን አነስተኛ መሆኑን የገለጹት አሰልጣኙ ከሁለቱ የወዳጅነት ጨዋታዎች በኋላ የመጨረሻ ተጫዋቾችን እንደሚያሳውቁ ተናግረዋል። በተያያዘ ዜና በካሜሮን አስተናጋጅነት ለሚካሄደው የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት ማክሰኞ እለት በወጣ አውጣ መሰረት በምድብ አንድ ተደልድሏል። በቀጣዩ የጥር ወር መጀመሪያ ላይ ይጀመራል ተብሎ ለሚጠበቀው ሰላሳ ሶስተኛው የአፍሪካ ዋንጫ አዘጋጇ ካሜሮን፣ ቡርኪና ፋሶ እና ኬፕ ቨርዲ ከኢትዮጵያ ጋር በምድብ አንድ የተደለ የተገለደሉ ሀገራት ናቸው። አሰልጣኝ ውበቱ የአፍሪካ ዋንጫ ድልድልን አስመልክቶ በሰጡት አስተያየት በደረሰን ምድብ ዙሪያ የተለየ የምለው ነገር የለኝም በምድባችን የተለየ ነገር ለማሳየት እንሰራለን ብለዋል። የተከበራችሁ አድማጮች ዝግጅቶቻችንን አጠናቀል ልንሰናበታችሁ ከአንድ ደቂቃ ያነሰ ጊዜ ነው ያለን። በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ የኢሜይል አድራሻችን ነው። አስተያየቶቻችሁን አድርሱን። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እና በሁሉም ስፍራ ባሉ መላ ባልደረቦቻችን የምሰናበታችሁ ጽዮን ግርማነኝ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የምሽቱ የአየር ስርጭት መሐንዲስ ደግሞ ሲድራ ፍራንክሊን ነበር። አብራችሁን ስላመሻችሁ እናመሰግናለን። በነገው ምሽት ዝግጅታችን እንገናኛለን። ሰላም፣ በደህና እደሩ። จ